የባለብዙ ብዙ ቀለም ሐሳቦች መናዳያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል መከተብ እንዳለበት ለማሳሰብ ነው። የማይጎዳ መሆኑንም በአርያነት ይኸው በመከተብ ያሳየ ነው ተግባር ጎጂ ያለ መሆኑን አስፈላጊ መሆኑንም ለማሳየት ነው። ኢትዮጵያዊ የሃይማኖት አባቶች ዛሬ የኮቪድ-19 ክትባትን ሲወስዱ ውለዋል። ህብረተሰቡ የመከተብ እድል ሲያገኝ ክትባቱን መከተብ አለበት ሲሉም አሳስበዋል። ይህንን የተመለከተው ዘገባ ቆየት ብሎ ይሰማል። እውነትም ነው ም እኛ ብቅ ባልንበት ኢትዮጵያ፣ አዲስ አበባ ነበረ ጥያቄ ለምን እዚህም ሰጥቶ ሚያቅ ስላልነበረበት በለዚ በትንልቅ አይነት ገበያዎች የሚሳተፍ አዲስ ፋይን አርት የወጣትና አንጋፋ ኢትዮጵያውያንን የኪነ ጥበብ ስራ ለዓለም ገበያ እያቀረበ የሚገኝ ተቋም ነው። ከመስራቾቹ መካከል አንዱ የሆነውን አቶ መሳይ ኃይለ ልዑልን የሰማ ነው የምሽት እንግዳችን። ተጨማሪ ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ቅንብሩን ያከናውናል። ከሁሉም በፊት ስመኝ ሸቆዬ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የዓለም ጤና ድርጅት ፍትሐዊነት የጎደለው የኮቪድ-19 ክትባት ስርጭት በአብዛኛው ጎልቶ የሚታየው ስድስት መቶ ሚሊየን ከሚሆኑ ክትባቶች ውስጥ የተወሰነው ክፍል ብቻ በተሰራጨበት አፍሪካ ውስጥ መሆኑን በዛሬው እለት አስታውቋል። በአፍሪካ የዓለም ጤና ድርጅት ዳይሬክተር ማትሺዶሲ ሞቲ ኮንጎ ብራዛቪል ከሚገኘው የዓለም ጤና ድርጅት የአፍሪካ ዋና ጽህፈት ቤት በበይነ መረብ በሰጡት ጋዜጣዊ መግለጫቸው ወረርሽኙን በመመከት ውስጥ ክትባት የህይወት አድን መሳሪያ መሆኑን ተናግረው ይሁን እንጂ የስርጭቱ ኢፍትሃዊነት ግን በቢሊዮን የሚቆጠሩ አፍሪካውያንን ወረርሽኙ ለመግታት ከሚደረገው ታሪካዊ ጉዞ ነጥሎ አስቀርቶታል ብለዋል። ሞቲ ጨምረው እንደተናገሩት እንደ ጋና፣ ሩዋንዳና አንጎላ በአጭር ጊዜ ውስጥ ቀላል የማይባል የክትባት ስርጭት በተሳካ መንገድ ማከናወን የቻሉ ሲሆን ለዚህም የረዳቸው ጥሩ የሰራተኞች ስልጠና መከናወኑ፣ ቅድመ ዝግጅት መደረጉና ማህበረሰቡንና ቡድኖችን ቀድመው መመዝገብ በመቻላቸው መሆኑን ተናግረዋል። ይሁን እንጂ ኃላፊዋ አስር የአፍሪካ ሀገሮች በአህጉሪቱ ከተሰራጨው ክትባት ውስጥ ከሁለት ሶስተኛ እጅ በላይ የሚሆነውን መጠቀማቸውን ተናግረዋል። እንደ ቤኒን፣ ኮሞሮስ፣ ላይቤሪያ ሴራሊዮንና ደቡብ ሱዳን በገንዘብ ድጋፍ፣ እቅድና የሰው ኃይል እጥረት የተነሳ ክትባቱ የዘገየባቸው መሆኑንም ገልጸዋል። በዓለም ጤና ድርጅት የአፍሪካ ኃላፊ እንደተናገሩት ድርጅቱ ከሚያስተባብረውና በጄኔቭ ከሚገኘው ከዓለም አቀፉ የክትባት ስርጭት ኮቫክስ በቅርቡ ለጊኒ ቢሳዎ፣ ሞሪታንያ፣ ኒጀር፣ ካሜሩንና ኮሞሮስ የክትባት ስርጭት ይካሄዳል ተብሎ ይጠበቃል። ሞቲ የመድሃኒት አምራች ድርጅቶች የኮቪድ-19 ክትባትን በርከት አድርገው እንዲያመርቱም ጠይቀዋል። የበለጸጉ ሀገሮችም ፈጠን ብለው የገቡትን ቃል በተግባር በመፈጸም ከተትረፈረፈው የክትባት መድሃኒቶቻቸው ላይ በአደጋ ላይ ለሚገኙ ሕዝቦች እንዲያጋሩ ጠይቀዋል። በዓለም አቀፍ ወንጀል ፍርድ ቤት ከተመሰረተባቸው በሰብአዊ ፍጡር ላይ ወንጀል የመፈጸም ክሶች ነጻ የተባሉት የቀድሞ ፕሬዚዳንት ሎሬን ባግቦና የቅርብ ተባባሪያቸው የነበረው የወጣቶች መሪ ወደ ሀገራቸው መመለስ መብታቸው ነው ሲሉ የአይቬሪኮስት ፕሬዚዳንት አላሳን ዋታራ ተናገሩ። ከአንድ ሳምንት በፊት የዓለም አቀፉ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞ ፕሬዝዳንትና የወጣቶች ሚኒስትር የነበሩት ቻርልስ ብሌ ጎዴ ከተመሰረቱባቸው ክሶች ነጻ ያደረጋል ቸው የፍርድ ቤቱ ውሳኔ እንዲጸና ብይን ሰጥቷል። የቀድሞ ፕሬዚዳንትና ሚኒስትሩ የተከሰሱት እንደ አውሮፓውያን አቆጣጠር ከ2010 እስከ 2011 ከዘለቀውና ሶስት ሺ ሰዎች ከተገደሉበት የድህረ ምርጫ ብጥብጥ በተያያዘ ወንጀል እንደነበር ይታወሳል። የሀገሪቱ ፕሬዚዳንት ዋታራ ለፍርድ ቤቱ ውሳኔ እውቅና ሰጥተናል። ሁለቱ ሰዎች ከፈለጉ ወደ ሀገራቸው ተመልሰው መምጣት ይችላሉ ባግቦም እንደ ቀድሞ ርዕሰ ብሔር የሚገባቸውን ጥቅሞች ያገኛሉ ብለዋል። ሎሬን ባግቦ ከምዕራብ አፍሪካ ባንክ ገንዘብ ያለአግባብ አውለዋል ተብለው ከሶስት አመታት በፊት በሌሉበት በሀያ አመት እስራት የሚያስቀጣ ፍርድ ተላልፎባቸዋል። የአይቬሪኮስት መንግስትም የእስር ማዘዣ አውጥቶባቸዋል። አላሳን ዋታራ በዚህ ጉዳይ ላይ ግን የሰጡት ማብራሪያ የለም። የሎሬን ባግቦ ደጋፊዎች በዓለም አቀፍ ፍርድ ቤት ነጻ መባላቸውና ወደ ሀገራቸው ቢመለሱ ያለውን የፖለቲካ ውጥረት ሊያረግበው ይችላል ይላሉ። አይቬሪኮስትን እንደ አውሮፓያን አቆጣጠር ከ2000 እስከ 2011 ዓ ም የመሩት ሎሬን ባግቦ በቀደመው አመት በተደረገው ምርጫ ላሸነፉት ለአላሳን ዋትራ ስልጣን ለማስረከብ ፈቃደኛ ሳይሆኑ መቅረታቸውን ተከትሎ ታስረው እንደነበር ይታወሳል። ከዚያ ወዲህ በብራስል ኑሯቸውን ያደረጉት ባግቦ በሀገራቸው ውስጥ የነበራቸው ጠንካራ ድጋፍ ግን እንደ ቀጠለ ነው። ዩናይትድ ስቴትስ ውስጥ በአሁኑ ጊዜ በዋናነት እየተዛመተ ያለው ባለፈው ታህሳስ ወር ብሪታንያ ላይ የተቀሰቀሰው ቢ117 ተብሎ የሚታወቀው ልውጡ የኮሮና ቫይረስ ዝርያ አይነት መሆኑን የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ አስታወቀ። ሲዲሲ ባለፈው ጥር ወርም ይህ ልውጡ የኮሮና ቫይረስ ዝርያ የቀድሞ መጋቢት ወር ላይ ስንደርስ በሀገሪቱ የሚዛመተው ዋናው አይነት እንደሚሆን ተንብዮ እንደነበር ይታወሳል። የሲዲሲ ዋና ዳይሬክተር ዶክተር ሮሼል ዌሊንሲንኪ ትላንት ረቡዕ በዋይት ሀውስ ባደረጉት ገለጻ አሁንም ከቫይረሱ አልተላቀቅንም፣ ሰዎች እየተያዙ ለጉዳት እየተዳረጉ ነው። ስለዚህም ነቅተን መከላከል አለብን ብለዋል። በአሁኑ ጊዜ በዩናይትድ ስቴትስ የኮሮና ቫይረስ ተያያዦች ቁጥር ከ30 ሚሊዮን አልፏል። በበሽታው ሳቢያ ሕይወታቸውን ያጡት ሰዎች ቁጥርም ከ559 116 በላይ ማሻቀቡን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ያመለክታል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከመደበኞቹ የማኅበራዊ መገናኛ አውታሮቻች በተጨማሪ በዋትሳፕ ላይ 2022276379 ላይ አስተያየታችሁን ተውልን። ወደ ቀዳሚ ዘገባ እናምራ። ኢትዮጵያዊ የሃይማኖት አባቶች ዛሬ ኮቪድ-19 ክትባትን ወስደዋል። ህብረተሰቡ የመከተብ ዕድል ሲያገኝ ክትባቱን መከተብ አለበት ሲሉም የሃይማኖት አባቶቹ አሳስበዋል። ህዝቡ እራሱን ከኮሮና ቫይረስ እንዲከላከልም ጥሪ አቅርበዋል። ፀሐይ ዳምጠው ተጨማሪ አላት። ህዝቡ የኮቪድ-19 ክትባትን ያለምንም ፍርሃት መውሰድ አለበት ስሉ ነው የኢትዮጵያ የሃይማኖት መሪዎች ጥሪ ያቀረቡት። በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ጽህፈት ቤት ኃላፊና የውጭ ጉዳይ መምሪያ፣ እንዲሁም የድሬዳዋና ጅቡቲ ሀገር ስብከት ጳጳስ አቡነ አረጋይ። የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ካርድናል ብርሃነ ኢየሱስ ሱራፌል እና ሌሎችም የኮቪድ-19 ክትባትን ወስዷል። የሃይማኖት አባቶቹ ክትባቱን ተከትበው ለህብረተሰቡም መልእክት አስተላልፏል። ከኦርቶዶክስ ተዋሕዶ ቤተ ክርስቲያን አቡነ አረጋዊ ህዝቡ የመከተብ እድሉን ካገኘ ያለምንም መንገራገር መከተብ አለበት፣ በቤተ ክርስቲያንም መከተብ አይከለከልም ስሉ ተናግረዋል። ክትባት ማለት ደግሞ ከሚስፋፉው ወይም ከወረርሽኝ ለመከላከል ሰውነትም የመከላከል አቅሙን እንዲያጎለብት የሚሰጥ መከላከያ ስለሆነ ሁሉም ሰው ይህን ጥሩ አጋጣሚ ተጠቅሞ መከተብ እንዳለበት ለማሳሰብ ነው። የማይጎዳ መሆኑንም በአሪያነት ው በመከተብ ያሳየነው ተግባር ጎጂ ያለ መሆኑን አስፈላጊ መሆኑንም ለማሳየት ነው። በሃይማኖት ተቋማትም እንዲሁም በታላላቅ አባቶች አማካኝነት ከወረርሽኝ ራስን ለመከላከል በጥንታዊ የባህል መድኃኒት አዘገጃጀት አማካኝነት ሲጠቀሙበት እንደነበረ ሁላችንም እናውቃለን። ዛሬ ደግሞ በሳይንሳዊ መንገድ ለሁሉ ተደራሽ በሆነ መንገድ ተዘጋጅቶ ቀርቧልና ሳንጠራጠር ይህን ክትባት ብንከተብ ምናልባት ትውልዱንም መታደግም፣ ይሆናል ታላላቅ ሰዎችንም እንዳናጣ ጥሩ ምክንያት ይሆናል። አቡኔ አረጋዬ አክሎም ክትባቱ ለሁሉም በአንድ አይዳረስም እና ሕዝቡ ራሱን ከቫይረሱ መከላከል ላይ መዘናጋት የለበትም ሲሉ በአጽንኦት አሳስበዋል። ሙያዊ ምክሮችንም በተግባር ማዋል ብልህነት ነው ማስተዋልም ነው። ከሕገ እግዚአብሔር ጋር የሚቃረን ነገር የለም። የኢትዮጵያ ካቶሊክ ሕብረት ፕሬዝዳንት ብርሃነ ኢየሱስ ሱራፍኤል በበኩላቸው እኔ ተከትቤ እኔ ብቻ መከተብ ዋጋ የለውም። ሌሎች አቅመ ደካማዎች እና ለቫይረሱ የተጋለጡ ዜጎችም ይህንን እድል ሊያገኙ ይገባል ብለዋል። በዚህ በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽፈት ቤት የኮቪድ-19 ክትባት አሁን ስወስድ ተመልክታችኋል። እሱም እንግዲህ በእግዚአብሔር ቸርነት ኮቪድ በዓለማችን ከተከሰተ ከአንድ ዓመት በኋላ ብዙ ምርምር ከተደረገ በኋላ በመላው ዓለም ክትባቱ ስለተገኘ እኛ ደስ ብሎናል። ይህም ክትባት በሀገራችንም ደርሶ በጤና ጥበቃ ሚኒስቴር በኩል ለህዝባችን እንዲዳረስ ሲደረግ ደስ ይለናልና በእውቀት ላይ የተመሰረተ በጥበብ ላይ የተመሰረተ ስለሆነ ቤተ ክርስቲያናችን ይህንን ክትባት ትቀበለዋለች። እኔ ዛሬ ዝተከትብ ያለው እግዚአብሔር ይመስገን፣ ጤና ጥበቃ ሚኒስቴርን እና ባለሙያቶችን ሁሉ አመሰግናለሁ። ግን በእኛም ህብረተሰብ ውስጥ በዝቅተኛ ሁኔታ የሚኖሩ ወገኖቻችን በተለይ አረጋውያን፣ አቅመ ደካሞች በየቤታቸው ሆነው በአልጋ ቁራኛ ሆነው ያሉ ወገኖቻችን አሉ እነሱም ጋር ይሄ ክትባት ሲደርስ ነው ይህኔ መከተብ ደስ የሚለኝና ለእግዚአብሔር መውረቱ ምስጋና የምናቀርበው። የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ ሙፍቲ እድሪስ ህዝቡ ከቫይረሱ ራሱን እየተከላከለ ክትባቱንም መከተብ አለበት ስሉ ጥሪ አቅርበዋል። ህዝቡ በአጠቃላይ የምናስተላልፈው እንደ ሃይማኖት አባት የምናስተላልፈው መልእክት ቢሆን ብሎ ይህን ክትባት ሁሉም እንግዲህ እንደ ድርሻው እንዲወስድ አደራ፣ እንዲጠነቀቅ አደራ እንላለን። አፋቸውንም አፍንጫቸውንም በመሸፈን እንዲበራቱ፣ በመራራቅ ባለመዘያየር እንዲጠነቀቁ እናስፈልግ አደራ እንላለን። በኢትዮጵያ ጤና ሚኒስቴር የእናቶችና ህጻናት ጤና እንዲሁም የስነ ምግብ ዳይሬክተር ዶክተር መሰረት ዘላለም የሃይማኖት አባቶች የኮቪድ-19 ክትባት መውሰዳቸው ለየእምነቱ ተከታዮች አርአያ ይሆናል ብለዋል። ዶክተር መሰረት አክለው በኮቪድ-19 የሚያዙና ወደ ጽኑ ህሙማን ክፍል የሚገቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባም ጥሪ አቅርበዋል። የሃይማኖት አባቶቹ የቫይረሱ ስርጭት ከወትሮ በእጥፍ እየጨመረ ነው ሲሉ ከገለጹ በኋላ ህዝቡ ራሱን ከወረርሽኙ እንዲጠብቅ ደጋግመው አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ኢትዮጵያውያን የሥነ ጥበብ ባለሙያዎች ሥራዎቻቸው በተገቢው መንገድ ለዓለም የኪነ ጥበብ ገበያ ባለመቅረባቸው የሥራዎቻቸውን ድንቅነት ያክል ተጠቃሚ መሆን ሳይችሉ መቅረታቸው ሲነሳ ቆይተዋል። ይህንን ሁኔታ ለመቀየር በሁለት ትውልደ ኢትዮጵያውያን የተመሠረተው አዲስ ፋይን አርትስ የሥነ ጥበብ ሥራዎች ማሳያና መገበያያ ተቋም በጥቂት ዓመታት ውስጥ በመላ ዓለም እውቅና እያስገኙለት ያሉ እንቅስቃሴዎችን ሲያደርግ ሰንብተዋል። ስለ እንቅስቃሴውና ተያያዥ ጉዳዮች ለማውጋት ከመሥራቾቹ መካከል አንዱ የሆነውን አቶ መሳይ ኃይለልዑልን አመሻሹ በስልክ መስመር አግኝቸዋለሁ። ስለ አመሰራረቱ ቅድሚያው ገናል እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች አንድ ስምንት ዓመት በፊት ነው የተገናኘ ነው። እኔ እንኳን እዚህ ሙያ ውስጥ ወደ ሀያ ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር። ጋለሪም ነበር ሎስ አንጀለስ እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትን ብዙ ምንትን ስላልነበረ እይታውን ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር የዛሬ ስምንት ዓመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይሄንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል። እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላውቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች ትልቅ ቦታ ልንጠቀምበት የምንችል አገኝች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ እንደዛ ተብሎ ተጀመረ እና በሁለት አመት አጭር ጊዜ ውስጥ ሁኔታው ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ ነቆት እየመጣ ውጭም ደግሞ ከአፍሪካ አሜሪካን ሀገር ዩሮፕ ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን በዚህ በኛ ጋለሪ በለንደንም በአዲስ አበባ ማድርገን እናሳትፍ ብለን ነው የዛሬ አምስት ዓመት ትንሽ ወር አልፏል ጃንዋሪ ዘጠኝ 2016 በፈረንጆች ተመሰረተው እንግዲህ አቶ መሳይ ቀደም ብለህም እንደጠቀስከው አዲስ ፋይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በዓለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በዓለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው? እኛ እንግዲህ ገባ ገና ዳዴ ነው ምንለው ስንጀምር የነበረው እና ለመሳተፍ እዛ ነው ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ። አለም ላይ ለንደን አለ፣ ኒውዮርክ አለ። አሁን የኒውዮርኩ አርመር ይባላል። ለንደን አለ ዋን ፊፍቲ ፎር የሚባል አለ። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘ በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻል ነው። እና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው፣ እዛ ነው ዲስካቨር የምትደረገው። ከሌክተሮቹ ይመጣሉ፣ ጸሐፊው ይመጣል፣ ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ ስልሳ ሰባ ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ። አንዳንዶቹ ሀያ ሰላሳ ሺህ ሰው ነው የሚመጣው እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የሚገኘው የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስላንተ እንድትታወቅ እነማን ናችሁ፣ ለምን እኛ ገባ እንታወቅም ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹን በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው፣ እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው ለምን ይሄን ሰርቶ የሚያውቅ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አያገኙ። በዛ የተነሳ አሁን ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም በጣም በጣም ይለያል። ቀደም ብለህም አንተ ጠቅሰዋል። በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል። የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ስራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ? እኔ እውነት ለመናገር አርባ ዓመት ነው የተቀመጥኩት አሜሪካን ሀገር። አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ ዓመት በኋላ እድሜም እየጨመረ ነው የመጣው። ሀገሬ አንድ ቀን ገብቼ እኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባ እንግሊዝ ሀገር ነው ቤተሰቧ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ፣ ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቴር የተደረኩትና በሱ በሱ ደስተኛ ነኝ። እንደገና ደግሞ ገባህ ኢትዮጵያ ሁልጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረም እኔ መጥቼ ጊዜም አጠፋው መላው ኢትዮጵያን ዞር ነበረ። ገባ የማልሄድበት ጋራ የማልገባበት ገደም የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር፣ በዛ ላይም ደግሞ የነበረችኝንም አንዳንድ ትርፍ ጊዜም ደግሞ እዚሁ አርቱ ላይ ከአርቲስቶቹ ጋራ ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀያል። ገባህ? እንደ እውነት እኛ ፋብሪካ አይደለንም። ገባህ? እንደ ፋብሪካ ለምን እንቆጠራለን? አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባህ፣ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴን ነው። መጀመሪያ በኋላም ደግሞ ያሳዝንኛል። ገባህ? ከአቶ መሳይ ኃይለ ልዑል ጋር ያደረግነውን ቆይታ ሙሉ ክፍል በቅዳሜ መዝናኛ መሰናዶችን ይዘን እንመለሳለን። አሁን ወደ ቀጣዩ ዘገባ እናምራ። ትናንት በክፍል አንድ ዝግጅታችን ኢትዮጵያ ውስጥ የሚታየው የፖለቲካ ለመረጋጋትና አንድ ዓመት ያስቆጠረው የኮቪድ-19 ወረርሽኝ በአእምሮ ላይ የሚፈጥረውን ጫና ለመሸሽ በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ እንደሄደ ገልጸን በጉዳዩ ላይ የጤና ባለሙያ ጋብዘን ነበረ። እንግዳችን በቅዱስ ጳውሎስ ሜዲካል ኮሌጅ የስነ ልቦና ሐኪምና ረዳት ፕሮፌሰር የሆኑት ዶክተር ሙሉቀን ተስፋይ ሲሆኑ ዛሬ በክፍል ሁለት ሱስ የሚያስይዙ ንጥረ ነገሮች በግለሰብና በሀገር ደረጃ የሚያመጡትን ተጽዕኖ እንዲሁም የቅዱስ ጳውሎስ ሆስፒታል በዚህ ረገድ እየሰጠ ስለሚገኘው የሕክምና አገልግሎት ከስመኝ ሸቆይ ጋር ቆይታ ያደርጋሉ። እንግዲህ የኢትዮጵያ ማህበረሰብ አብዛኛው ወደ ሰባ ፐርሰንት የሚሆነው ወጣት ነው። እነዚህ ወጣቶች ደግሞ ለእንደዚህ አይነት ሱሶች ተጋላጭ በሚሆኑበት ጊዜ ከግለሰብ ጤና አንስቶ ማህበራዊ ግንኙነት እንዲሁም በሀገር ደረጃ ኢኮኖሚን ላይ ተጽዕኖ እንደሚያመጣ እርግጥ ነው እና እነዚህ ተጽዕኖዎች ምን ይመስላሉ? ምናልባት በግል ደረጃም በሀገር ደረጃም ከፋፍለው ሊነግሩኝ ይችላሉ። ወጣቶች ልክ ነሽ። ሀገር የሚሸከሙ ነገር እንግዲህ የተሻለ ነገር የሚበጥሩት ወጣቶች ናቸው። እንግዲህ ተጽዕኖ ከቤት ይጀምራል፣ ከግለሰብ ይጀምራል። ግለሰቡን ራሱ የሶስት ችግር ምም ነው ከባድ የሆነ የአእምሮ መታወክን ሊያመጣ ይችላል። ስለዚህ ያላቸውን ጸጋ ሰዎች እንዳይጠቀሙ ያደርጋቸዋል። በህይወት ጎዳናቸው ላይ ስኬታማ የመሆን ሂደት ላይ ትልቅ የሆነ አሉታዊ ሁኔታ ይኖረዋል። ሌላ የጤና ጠንቅም ሊያጋለጥ ይችላል። ለተለያዩ አካላዊ ህመሞችም ሊዳርግ ይችላል ማለት ነው። ሌላው እንግዲህ ጊዜ ትልቅ ሀብት ነው እና ጊዜያቸውንም በመሻማት ተጽዕኖ ይቀጥላል ማለት ነው። ከዛ ቤተሰብ ጋር ይደርሳል። ይሄ ነገር ሀገርን ደግሞ እንግዲህ የሁላችንም ድምር ውጤት ነው የሚሆነው እና በዚህ ሁኔታ ላይ ወጣቶች እንግዲህ በብዛት ቁጥራቸውም እየጨመረ ሲሆን በሁሉም መልኩ ምና ይሆናል በፖለቲካውም በኢኮኖሚውም በተለያዩ መስተጋብሮች በማህበራዊ ህይወታችንን በሞራላዊ ህግጋቶቻችን ላይ ብዙ መተላለፎች። ያ ደግሞ እንደ ሀገር ስታዩ ደግሞ ብዙ ጫናዎችን የማምጣት ሁኔታ ይኖረዋል። ሌላው ሰዎች በዚህ መንፈስ እና ሱሳን ንጫ ነገር ውስጥ ሆነው እነሱ ሳይፈቅዱም ለሌላውም ሰው አደገኛ የሚሆኑበት እድልም ሊኖር ይችላል። ይሄ ደግሞ ሌላ ማህበራዊ ቀውስ ያመጣል ማለት ነው እና በጣም ጫናው እጅግ ከፍ ያለ ነው። እንደው በዚሁም ጠቀስ ለማድረግ የሚገርምሽ አሁን የዓለም አቀፍ ዳታዎችም እንደሚያሳዩት በአብዛኛው እድሜያቸው ከአስራ አምስት እስከ ሀያ ዘጠኝ ዓመት ማለት አምራች ትውልድ የምንለው ነው አደለ የዕድሜ ክልል። ያ የሞት ምክንያት ስናነሳ የሚገርምሽ ከአስራ አምስት ከሀያ ዘጠኝ ዓመት ያሉ ወጣቶች በአብዛኛው ህይወታቸው የሚያልፈው በሱሳይድ ነው። ስለዚህ ቀዳሚ የሞት ምክንያት የአምራች በሆነ ትውልድ ውስጥ ራስን ማጥፋት ነው የሚሆነው ይህም ደግሞ የሱስም በብዛት በነ የዕድሜ ክልል ያሉ ወጣቶች ላይ እየተዘወተረ መምጣቱ የራሱን አስተዋጽኦ እንዳለው የሚያሳየ ነው የሚሆነው እና ህይወት ከማጥፋት ይጀምራል። ከኢኮኖሚ፣ ከፖለቲካ፣ ከብዙ አይነት ውስብስብ ችግሮችን ሊያመጣ ይችላል ማለት ነው። እንግዲህ እንደዚህ አይነት የሱስ ተጠቂዎች የሕክምና ክትትል እንዲያገኙ ከሱሳቸው እንዲላቀቁ ሕክምና ከሚያገኙበት ቦታ አንዱ የቅዱስ ጳውሎስ ሆስፒታል ነው እና ቅዱስ ጳውሎስ ሆስፒታል በዚህ ደረጃ የሚሰጠው አገልግሎት ምን ይመስላል? እንግዲህ ሱስ ህመም ነው ካልን ብዙዎቻችን በዛ እናየውም እንደው አጽንኦት መስጠት የምፈልገው ምንድን ነው? ቤተሰብም ሌላውን ማህበረሰብ ኃላፊነት መጉደል ነገሮችን፣ ባህሪ ግድፈት ጋር እናያይዘዋል። መግቢያው ምንም ቢሆን ምንም፣ ሱስ ግን ከባድ ህመም ነው። ስለዚህ ህመም ከሆነ ህክምና ያስፈልገዋል። ወደ እኛ ተቋም ስመጣ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የስነ አእምሮ ህክምና እንግዲህ ከአርባ አመት በላይ ልምድ ያካበተ ነው የሱስ የማገገሚያ ህክምና እንሰጣለን። ስለዚህ በአስተኝቶ ማከም ላይ የተወሰኑ አልጋዎችን ጨምረን ህክምና እየሰጠን እንገኛለን። እዚህ ሆነው ተኝተው የሚታከሙበት እድልም ይኖራል። ምክንያቱም እነኚህ ሱስ አምጪ ንጥረ ነገሮች ረዥም ጊዜ ሲወሰዱ በግለሰቡ ፍላጎት ብቻ ድንገት ሲቆሙ ለአንዳንዴ ለጤና ማደገኛ ሊሆኑ ይችላሉ። ሌላ የጤና እክል ሳያመጣ ሴፍ ሆነው ከዛ ነገር እንዲወጡ የማገዝ ሁኔታ እኛ ጋር አድርገው መለወጥ ይችላሉ ማለት ነው። እርግጥ ነው የሚታከም የሚረዳ ነው። ከተረዳም ደግሞ ማንኛውም ሰው ስኬታማ ነገ፣ የተሻለ ህይወትን መኖር ይችላል። ምን ያክል ሰዎች በዚህ በእናንተ ማዕከል ተጠቃሚ ናቸው? በአሁኑ ሰዓት እንግዲህ በእኛ ማዕከል ውስጥ በጣም በርካታ ቁጥር ያላቸው ወጣቶች እና ጎልማሶች፣ ታዳጊዎች በሁሉም እድሜ ክልል ያሉ በነኝሱ ሳምቲ ንጥረ ነገር የሚጠቀሙ ችግር በሚያመጣ መልኩ የሚጠቀሙ ግለሰቦች እርዳታ እያገኙ ይገኛል ይገኛል። በአሁኑ ሰዓት የቅርብ ጊዜ የራሱ የኮሮና ተጽዕኖ ኖሮ በአራት ወር ውስጥ ወደ መቶ ሰማኒያ ስምንት የሚሆኑ ተገልጋዮች እንደተጠቀሙ ውስጥ የምናደርጋቸው ጥናቶች የሚያሳይ ነው የሚሆነው። ስለዚህ በርካታ ወጣቶች በተመላላሽም ሪሀብም ደግሞ እየገቡ እርዳታ የሚያገኙበት ሁኔታ ነው ያለው። እስካሁን ያለው የምናየው የችግሩ ስባት እጅግ እጅግ በጣም ብዙ ነው። ስለዚህ ይሄ ጥቂቶቹን ነው እያገዘን ያለ ነው ይሄ አገልግሎት። እያለም ሱስ እንደ ችግር ታይቶ ወደ ሕክምና ቦታ የሚመጣው ሰውስ ምን ያክል ነው? ምክንያቱም ብዙ ሰው እንደ ባህሪ ችግር ነው እንጂ እንደ በሕክምና እንደሚፈታ ችግር የሚቆጥረው ብዙ ስላልሆነ ልክ ነው። አብዛኛው ማህበረሰባችን እንግዲህ ያንን ያስባል። ይህ የማህበረሰብ ጤና ላይ የሚሰሩ ሙያተኞችም ለማህበረሰቡ ግንዛቤ እንዲያገኝ ተደጋጋሚ ጥረቶች አሉ። በዛም ጥሩ ምርታዎች እያየን ነው። ብዙ ጊዜ የሚመጡት ክራይሲስ ሲገጥማቸው ነው ወይ የአእምሮ መታወክ ሲገጥማቸው፣ ወይ ደግሞ በህይወታቸው ከባድ ነገር ሲከሰት ነው እንደ ችግር ማይተውት የሚመጡት ነው። ሁሉም ሰው ግን ይሄ ነገር ካለበት መታከም፣ መረዳት የሚችል እንደሆነ ግንዛቤ መፍጠሩ በፈጠር ነው። ግንዛቤ ልክ ደግሞ ሰዎች መታገዝ እንዲችሉ የተቋማትንም አብሮ ጎን ለጎን ማዳበሪያ ያስፈልጋል። ከተረባረብን ነገሮች የመሻሻል እድል ይኖራቸዋል። እሺ፣ ዶክተር ሙሉቀን በሱስ የሚጠመዱ ወጣቶች ቁጥር ከቀን ወደ ቀን እየጨመረ መሄዱን አስመልክቶ የባለሙያ ምክሮንና አስተያየቶን ስላካፈሉን በአድማጮች ስም በጣም አመሰግናለሁ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማራ በቅንብሩ አብረናችሁ ነበር። የነገሠው ይበለን። የሰላም ምሽት ይሁንላችሁ። l s m